so የሚሆኑ አባላትን የያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትላንት በስቲያ ወደ መቀሌ ከተማ አምርተው ትላንትና በተለያየ መልኩ ከጊዜያዊ አስተዳደር ባለሙያዎችና ከመቀሌ ከተማ የተወሰኑ ነዋሪዎች ጋር ውይይት ማድረጋቸውን ገልጸዋል። በሌላ በኩል ከዚሁ ቡድን የተወሰኑ አባላት ቀርተው በመቀሌ ከተማ የሚገኙ ተፈናቃዮችንና አንዳንድ ሰዎችን ማነጋገራቸውን ተናግረዋል። በዚህ ጉዳይ ላይ መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሀ በስል ከተከታዩን ዘገባ አጠናቅሯል። የኢትዮጵያ የሃይማኖት ተቋማትና የሀገር ሽማግሌዎች ጉባኤ አባላት አርባ የሚሆኑ ትናንት የነበረ ከአዲስ አበባ ወደ መቀለ የገቡት በትናንትና ሁለት ደግሞ በመቀለ ከተማ ፕላኔት ሆቴል ሰላም አስመልክቶ ውይይት አካሂዷል። በመድረኩ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አባላት፣ የመቀለ ከተማ አንዳንድ ነዋሪዎችም ተሳትፎ ነበር። የትግራይ ክልል የሃይማኖት ተቋማት አባላት መድረኩ በመቃወም በመድረኩ አልተሳተፉም። በመድረኩ ተሳታፊዎችን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢቴነሽ ንጉሰ እንዲህ ያስረዳሉ። ትናንትና ከፌዴራል መንግስት የመጡ ከተለያየ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰው ጣጡ ተለጠ ሀይሌ ገብረስላሴን ጨምሮ ወደ ከተማችን መቀሌ ገብተዋል። ከመቀሌ ከተማም ደግሞ የሃይማኖት አባቶች፣ ትልልቅ ሽማግሌዎችና የጊዜያዊ መስተዳድሩ ካቢኔ አባላት በተገኙበት በአንድ አዳራሽ ውይይት ተካሂዷል። ወይዘሮ ኢቴነሽ አያይዘውም በመድረኩ የተነሳ ያብራራሉ ከመቀሌ የሃይማኖት አባቶች ከክልሉ ዚያው መስተዳድር የካቢኔ አባላትም የተነሱ ጥያቄዎች ነበሩ። ለሀይማኖት አባቶች የቀረቡላቸው እንግዲህ ትግራይ ክልል ያለችበትን በኢኮኖሚ ወደኋላ የመመለስ የመሰረተ ልማት አውታሮች መውደም፣ የብዙ ህይወት መጥፋት፣ የረሀብ ችግር የሰዎች መፈናቀል በግልጽ እንዳለ እነሱም ሴንስ አድርገውታል ራሳቸው። ይህንን ባይሆን እንመርቅ ነበረ። ከአሁን በፊት መጥተን ነበረ፣ ለእርቅ ሰላም፣ ያም ሳይሳካ በመቅረቱ ይህንን ደግሞ በማየታችን በጣም እናዝናለን ብለዋል። እና ከሃይማኖት አባቶች ብቻ ሳይሆን የሀገር ሽማግሌዎች ጨምረው በተለይ ደግሞ በክልላችን ማለት ነው በአጎራባች ክልሎች የገቡ መሬታችን የተያዘብን ከመሬት መያዝም አልፎ ህዝባችን እየተገደለበት ያለ ሁኔታ እየተፈናቀለ ከቀየው እየወጣ በችግር እንዳለ ንብረቱ እንደተዘረፈ ብዙ የሰው ህይወት እንደጠፋ እና መንግስትን ደግሞ እገሌ አልገባም ገብቷል የሚል ስቶ ከእኛ ጋር ተስማምቶ ችግሩን አክሰፕት አድርጎ ሪኮግናይዝ አድርጎ ወደ መፍትሄ ብንሄድ ነው የተሻለው እንጂ ለነገን ከዚህ የባሰ እንደማይደርስ ምንም ዋስትና የለንም። ስለዚህ ይሄን በጥልቀት እንዲታይ እና በመንግስት በኩል መፍትሄ እንዲመጣልን እንጠይቃለን የሚል ነው የትግራይ የሃይማኖት ተቋማት አባል የሆኑ ስማቸውን እንዲገለጽ ያልፈለጉ እንደነገሩኝ የኢትዮጵያ የሃይማኖት ተቋማት አመራሮች ጦርነት በትግራይ እንዲቀጥል ስለደገፉ ከሰላም ጋር ስላልተሰለፉ ከነሱ ጋር ተቀምጠን ስለ ሰላም መወያየት አልፈለግንም። የኤርትራ ስራዊትና የአማራ ኃይልም አላወገዙም የሃይማኖት መሪዎች እየተገደሉ ቤተ እምነቶችም እየወደሙ እያለ ይህንን ባለማውገዛቸው ከእነሱ ከነሱ ጋር ተቀምጠን መወያየት አልፈለግንም ሲሉ ነው የገለጹልኝ። ከዚህ ጋር በተያያዘ በመቀለ ከተማ ትናንትና ዛሬ ተቃውሞ ነበር። የንግድ ተቋማት ተዘግቷል። አገልግሎት ሰጪ ተቋማትም ዝግ ነበሩ። ትራንስፖርት አገልግሎትም አልነበረም። በትናንትናው ዕለት በመቀለ ከተማ መንገዶች በድንጋይ ሲዘጉና የተቃጠሉ ጎማዎችም አይቻለሁ። በትናንትናው ዕለት የተኩስ ድምፅም ሲሰማ የነበረ ሲሆን ከሆስፒታል ያገኙት መረጃ እንደሚያሳየው የአንድ ሰው ሕይወት አልፏል። እንዲሁም ሌሎች የሞቱ እንዳሉ የዓይን ማኞች ገልጸዋል። በመቀለ ከተማ ተቃውሞ በዛሬው ዕለት የቀጠለ ሲሆን የንግድ ተቋማት፣ ባንኮች፣ አገልግሎት ሰጪ ተቋማትን ተዘግተው አይቻለሁ። የመንግስት ሰራተኞቹም ወደ ስራ ያልገቡ አግኝቻለሁ። በአንድ የግል ተቋም የሚሰራ ዮሐንስ ሀጎስ የተባለ የከተማዋ ነዋሪ እንደነገረኝ የተቃውሞ መነሻ በትግራይ ክልል በጸጥታ ኃይል ሰውትን የኤርትራ ሰራዊትም ገብቶ ግፍ እየፈጸመ መሆኑ ይህ ችግር ምያለ ደግሞ የሃይማኖት መሪዎችና ሀገር ሽማግሌው ሰላምትን የሚጠበቅባቸው ሥራ ሳይፈጽሙ በመምጣታቸው ለመቃወም ነው ብለዋል። የሃይማኖት መሪዎቹና ሽማግሌዎቹ ወደ እንደሚገቡ እንደሚገቡና ተቃውሞ ማሰማት እንደሚገባ በሚዲያና በተለያዩ መልእክት መለዋወጫ መተግበሪያዎች ጥሪ በመቅረቡ ወደ ተቃውሞ ወጥተናል ሲል ገልጿል። በተቃውሞ አስመልክቶ ለወይዘሮ ኢቴኖች ጠይቀናል። በትግራይ እየተካሄደ ያለው ከተለያየ አካባቢ እየመጡ ያሉ የሃይማኖት አባቶች ሆኖ በፊትም ከተለያዩ የፌዴራል መንግስት ባለስልጣኖች ሆኖ ከውጭ ሀገር ሊሆን እንግዶች መቀሌ እየተቀበለች እያስተናገደች ነው ያለችው። የሚመጡበት ምክንያት ደግሞ በትግራይ ውስጥ ምን ችግር እንዳለ ይሄ እየተቀመጠበት እንደሆነ ምን ልንረዳቱ እንችላለን እያሉ ያው መስተዳድርም በሚያደርግላቸው ጥሪም፣ በራሳቸው ተነሳሽነትን ምንም አላቋረጠን እየመጡ ነው ያሉት እነዚህ የሀይማኖት አባቶችን በዚህ ምክንያት መጥተዋል ማለት ነው። ስለዚህ ይሄ አድማ ነገር ያሉ ይሄ ችግር የታወቀ ነገር እንደሌለ እነሱ ይህን ችግር የማያውቁ እንደሆኑ መቀሌ ጥሩ እንዳለች ይዘው የሚሄዱ መስሏቸው መሰለኝ ይህንን አድማ የተካሄደው። እውነቱ ያ አይደለም። እነዚህ ሰዎች በህዝቡ የደረሰውን ችግር ሴንስ አድርገው በጣም እንደተሰማቸው ሊያግዙንም እንደሚፈልጉ በውይይቱም ከሃይማኖት አባቶች ተገናኝተው ዲስከስ እንደተደረገ ችግሩ ምን እንዳለ እና ያለውንም ችግር እዚህ ያሉ የሀይማኖት አባቶች እና የሀገር ሽማግሌዎችን በዚህ ያለው ችግር በግን ነግረዋቸው አጋዣችን እንዲሆን ሄደው ወደ ፌዴራል መንግስት ከሚመለከተው አካል ጋር ሄደው አሉ የተባሉትን ችግሮች ይዘው መፍትሄ እንዲያመጡ የተደረገበት ሁኔታ ነው የነበረው። እኔም እዛ ስለነበርኩ የጊዜያዊ አስተዳደሩ የኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ይቴንሽ በትግራይ ክልል ያለውን ሰብአዊ ፈሩስ ለመፍታት ከተለያዩ አካላት ጋር በመተባበር እየሰራንን ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽምሀ መቀለም። በሌላ በኩል ቡድኑ በአዳራሽ ውስጥ ካደረገው ውይይት በተጨማሪ አነስተኛ ሰዎች በተገኙበት የቡድን ውይይት ማድረጋቸውን እንዲሁም ዛሬ የተወሰኑ ተፈናቃዮችን ማየታቸውን የገለጹት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስታ ጋ የታደለ ዋናው የጉዞ አላማ ችግሮችን ተጋግዞ መፍታት እንዲቻል ነው ብለዋል። ጦርነት ሶስት ወራት በፊት ጀምሮ እየተካሄደ እንደሆነ እስከ ቅርብ ጊዜ ድረስ ነው። ነገር ግን በዚህ ቦታ ላይ ያው መጠን ከዚህ በፊት ወደ ሰላም ወደ ጠረጴዛ ዙሪያ እንዲወያዩ እዚህም እዚያም ያሉት የፖለቲካ አመራሮች ገዢ ፓርቲም ጨምሮ እዚህም ያለው የክልሉም በዚህ ፓርቲ ወደ ሰላም እንዲመጡና ተወያይቶ በጠርጴዛ ዙሪያ እንዲፈቱ ጥሪ ማቅረባችን በተደጋጋሚ መጠየቃችን ይታወቃል። ከዛሬ ስምንት ወር በፊት በእነዚሁ ከተማ መጠን እነዚሁ አነጋግረናል። ነገር ግን ያ ጥረት በከፍተኛ ሁኔታ ከሄደ በኋላ መጨረሻ መቋጫለው ሲደርስ ሳይሳካ ከዚህ በፊትም በሚዲያ እንደገለጽነው የፒንኤፍ አመራሮች ቅድመ ሁኔታ በማስቀመጣቸው ሳይሳካ ቀርተዋል። ይህንም ለህዝብ ገልጸናል። ነገር ግን ይህንን ቅድመ ሁኔታ በማስቀመጣቸው ሳይሳካ ከመቅረቱ ጋር ተያይዞ የተፈጠረው ነገር ያው አሁን ያየ ነው። ክልሉ የጠፋዊ ሰው ህይወት የሰው ንብረት አደጋ አጠቃላይ ለከፍተኛ እንግልት መድረሳቸው ስለሚታወቅ እኛም ኢትዮጵያውያንንና እንደ አንድ ኃላፊነት እንደሚሰማው ዜጋ በአካል እዚህ መተን ከህዝባችን የትግራይ ህዝብ የኛው ህዝብ ነው። የአማራው ህዝብ የኛው ህዝብ ነው። የኦሮሞ ህዝብ የእኛው ህዝብ ነው። እንደ ሃይማኖት ተቋማት እንደ ሀገር ሽማግሌ ሁሉም ብሔር ብሔረሰቦች የኛ ናቸው። ስለዚህ አንዱ አካላችን ሲጎዳ ያን አካል መጠገን፣ ያን አካል ሄደን መደገፍ፣ ማስታመም ተገቢነት ስላለው ወደ ክልል ትግራይ የኢትዮጵያ ሃይማኖት ተቋማት የበላይ አመራሮች እና የሽማግሌ መዋቅር ከዚህ በፊት ጥረቱን ሲያደርጉ የቆዩት ሁሉ በአንድ ላይ ሆነን ወደዚህ መተን ማረጋጋት፣ ማጽናናት፣ ምንድን ነው የደረሰው በደል በተለይ የእምነት ተቋማት ብዙዎቹ ጉዳት ደርሶባቸዋል። ስለዚህ ይህንንም ሁሉ እንዳንድ የእምነት ተቋም ኃላፊነት እንደሚሰማው አካል ያንንም በአካል ሄደን ወርደን መጠየቅ፣ ማየት አለብን ከእነሱ መስማት አለብን በሚል የተፈናቀሉ ዜጎች አሉ። ስለዚህ እነዚህ የተፈናቀሉትን ዜጎችን ከመጠየቅ አኳያ ወደዚህ ስፍራ ለራስ ተመሳሽነት መተናል ማለት ነው። ስንመጣ በእርግጥ ጥሪ ያቀረብነው ነው። የእኛ መዋቅርም እዛው ላይ እንዲገኝ ሃይማኖት ተቋማት ጉባኤ ያሉትም የተወሰነ በኩል ደግሞ በክልሉ ጊዜያዊ አስተዳደር በኩል ጥሪ እንዲደረግልን ቀድመን መልእክት አስተላልፈናል። በዛ መሰረት የተጠሩት እንግዲህ ከኤርፖርት ፕላንት ከወረድን ጀምሮ የተቀበሉን የአገር ሽማግሌዎች፣ የአካባቢ ነዋሪዎች ሁሉ በጋራ ተቀብለውናል። ምናልባት የምስል እንትኖችን መላክ ይቻላል። ኦልሬዲ ሲቀበሉ ዶኩመንትድ ስለሆነ ማለት ነው። እናም ከመጣም በኋላ እንደገባን የተወሰኑ አካላት በእርግጥ ከእምነት ተቋማቱ የተወሰኑ የምንፈልጋቸው አመራሮች አልተገኙ ነበር እና ያንን ጥያቄ እንደገባን ለማግኘት ጥረት አደረግን። ጥሪው በመሀል የተፈጠረው ጋፕ እንዳለ ጥሪው ላይ ስህተቱ እዚ ከአካባቢ ካለው ሲጠራ እንግዲህ እነሱ ማድረስ አላደረገም። ነገር ግን ነገ እንደምናገኛቸው ዛሬ ልናገኛቸው ከሳተ ስለነበረ እኛ እዛው አሁንም ያለው ሌሎች የተወሰኑ አባቶችን ብንሸኝም እነሱን አግኝተን ለመምጣት ከእነሱ ጋር የተገናኝተናል ዛሬ ለምሳሌ ከአስተባባሪ ጋር አብርኛዋል ነው። ነገ ግን በስፋት ከእነሱ ጋር የእኛ መዋቅሮችን ስለምንገኝ የኢትዮጵያ ሃይማኖት ተቋማት ጉባኤ ትግራይ ክልል የእምነት ተቋማት ጉባኤ አባላቶች ጋር እንደምንነጋገር ጥያቄዎች ይኖራቸዋል። ትክክል ነው። አንዳንድ ምናያት ገነዝቡ ላይ ሳስቡ የሚፈልጉ ጉዳዮች ይኖራቸዋል። አግባብነት አለው። ስለዚህ ያንን ደግሞ ነው የሚያቀርቡት። ሌሎች ሀይሎች የሰበሰበ ወይም በሌላ በመንግስት ሀይል ስብሰባ የተጠራ መስሏቸው የቀሩ ነበሩ። ነገር ግን እኛ ነው የጠራነው፣ እኛ ነው እየሰበሰብን ያለ ነው፣ እኛ ነው እያወያየናለ የሚለውን ነገር ስለሰሙ አብረን ተገናኝተን እንደምንነጋገር ኦልሬዲ ተግባብተናል። ስለዚህ ዛሬም ልንነጋገር ያሰብነውን ፕሮግራም ወደ ነገ ጠዋት አሸጋግረነዋል። ስለዚህ እኛን አንቀበልም እኛን አናገኝም የሚሉበት ምክንያት የለም። አንዳንድ የተሳሳተ ሀሳብ ደርሷችሁ ከሆነ ወይም ዘገባው በዚህ መልኩ መስተካከል አለበት። አያይዘውም ይህ ቡድን ችግሩ ከመከሰቱ አስቀድሞ ሲሰራ የነበረ መሆኑን ገልጸው በአሁኑ ሰዓት ለትግራይ ክልል ሕዝብ የሚያስፈልገው የተፈጠረውን የሰብአዊ ቀውስ ማስተካከልና ተባ አብሮ እንዳይባባስ ማድረግ ብቻ ነው ብለዋል። ምናልባት ሃይማኖቱን ከሃይማኖት ተቋማት ለመላየት ወይም ይሄ እኛ የምንሰራው ለሰላም ነው፣ እኛ የፖለቲካ ተልኮ አይደለም ይዘን የምንሄደው። ዞሮ ዞሮ ግን ለሀገር ሰላም፣ ለክልል ትግራይም ሰላም፣ ለኢትዮጵያ ሰላም እንዲሆን ነው። አሁን አትቀበሏቸው፣ ፕሮፓጋንዳዎች እዛው እናንተ አካባቢ ወይንም በውጭ ዓለም ይኖራሉ። እኛ በእርግጥ አልሰማኋቸው ወሬዎች ይኖራሉ። እንደዚህ አይነት ፕሮፓጋንዳ ወደፊትም ይኖራል። ነገር ግን እኛ እሱን ፕሮፓጋንዳ ፈርተን ለሰላም ስራ ከመስራት ለሀገራችን ዋጋ ከመክፈል ወደኋላ አንልም። አሁን ለትግራይ ክልል ወይንም ለኢትዮጵያ የሚጠቅመው ትቀበሉ ድንጋይ ወርውሩ ሳይሆን ሁሉም ቢችል ድንጋይ ከመርወር ዳቦ ቢያቀብል። አሁን የእኛ ካየ ነው። ዛሬ ከዋነው ውሎ በጣም እጅግ እያዘም እያለቀስን ያለ ነው። አራት ነጥብ አምስት ሚሊዮን አካባቢ ሰው እርዳታ የሚፈልግ ነው ትግራይ ክልል ውስጥ ካለው ህዝብ ውስጥ ከዛ ውስጥ ሁለት ነጥብ ሁለት ሚሊዮን የማቴሪያል ድጋፍ አፋጣኝ ከመጠለያ ከልብስ ጀምሮ እርዳታ የሚጠብቅ ነው። ይህን ሁሉ ህዝብ ደግሞ ለማገዝ ሁሉም ካልተረባረበ ከባድ ነው አደጋው። ስለዚህ አሁን የረሃብ የሰው ያለ የዳቦ ያለ እያለ ያለውን ህዝብ ቀበሉ ተቀበሉ የሚል ምናልባት ተወሰነ ደረጃ መቀሌ አካባቢ የሚሰጥ እንደሚል የሚታደል እርዳታ ሊኖር ይችላል። ከዛ ዙሪያ ግን ለማቀበል እየተቸገሩ እንዳሉም ነው እየተረዳ ነው ያለ ነው። መንገዶች ይዘጋጋሉ በተለያዩ መልኮ አንዳንድ እዛም እዛም የተኩስ ድምፆች ይሰማሉ የሚል ነገሮች አሉ በዛ ለማለፍ ያንን ነገር ለማቀበል አንዳንድ አትቀበሉ አትውሰዱ የሚሉ ውጭ ሆነው እነሱ ብስኩት እየበሉ ነገር ግን ውጭ ውስጥ ያሉትን ዳቦ አትቀበሉ እያሉ በረሃብ አልጋ ላይ እንደወደቀ እየሞተ ያለ አስከሬን እየሰበሰበ ያለበት ሁኔታ ነው፣ እየሰማ ነው ያለው። እና ከዚህ በለጠ ምንድን ነው ስለዚህ እነዚህን አባቶች እንደዚህ ነው እንደዛ ነው ብሎ ለፖለቲካ ትርፍ ከመመንዘር ይልቅ ቢሆን ዳቦ አውጥቶ መንዝሮ ዳቦ ገዝቶ ለህዝቡ ማጉረስ የተሻለ ነው እና እሱ ላይ ብንሰራ የተሻለ ነው።